ዓይነ ስውር አባቷን ከቦታ ቦታ እያዘዋወረች መንገድ በመምራት ምጽዋት እንዲለምኑ ትረዳቸዋለች። ጠዋት የጀመረች ጀምበር እስክታዘቀዝቅ ድረስ እኒህን ሽማግሌ መንገድ እየመራች ድፍን አዲስ አበባን ታካልላለች። አራት ኪሎ፣ ስድስት ኪሎ፣ ሽሮ ሜዳ፣ ፒያሳ፣ ሀብተ ጊዮርጊስ ድልድይ፣ መርካቶ፣ አውቶብስ ተራ፣ ሁሉም ቦታ የልመና ስራ ይካሄዳል። ሁሉም ቦታ ገበያ አለ። ሁሉም ቦታ ኪሳራ የሚባል የለም። የመጽዋቹና የመጽዋት ልክ ይለያይ እንጂ ከሽማግሌው ጋር የልመና ገቢ አጥተው በኪሳራ የተመለሱበት አንዲትም ቀን የለም። በዝናብ፣ በጠራራ በፀሐይ፣ በንፋስ፣ በጠዋት፣ በምሽት፣ በበጋ፣ በክረምት፣ በጥቢ፣ በጸጠይ፣ በበዓላት ቀን፣ በአዘቦት ቀን በረፍት ቀን በሁሉም ቀናት ወራትና አመታት ልመና አዋጪ ስራ እንደሆነ እያየችና እየተረዳች ነው። ሰባት አመት ይሆናታል። ስለ እናቷ እና ስለ አይነ ስውሩ ሽማግሌ አባቷ ያላት መረጃ ዝቅተኛ ነው። ሽማግሌው እናትሽ ገጠር ነው የምትኖረው ከሚል ቁንጽል መረጃ ውጪ አፋፍተው ስለማንነቷ አይነግሯትም። አንድ የሆነ የሚያሳዝን ነገር ከፊቷ ላይ ማንበብ ይቻላል። ምናልባትም ገጠር ትኖራለች የተባለችውን የማታውቃት እናቷን ናፍቆት፣ ምናልባትም ከኩዮቿ ጋር እንደ ልብ የመዛለልና የመቦረቅ እጦት፣ ምናልባትም ወደ ትምህርት ቤት የሚሄድ ጉጉት፣ ምናልባትም ሽማግሌው አባቷን ለልመና የማሰማራት ስልቸታ ወይም አንድ የሆነ ሌላ ነገር። በአንድ እጇ ብዛት ያለው መደበኛና ጥቂት ደግሞ ፈጣን ሎተሪዎችን ይዛለች። በሌላኛው ደግሞ የአባቷን እጅ በመያዝ መንገድ ትመራቸዋለች። ቤተሰባቸው ሁለት አይነት ገቢዎች አሉት። አንዱ ሎተሪ ከመሸጥ የሚገኝ ሲሆን፣ አንደኛው ደግሞ ከአይነስውሩ ልመና። አባቷን መንገድ በመምራት በየጎዳናው በምትዘዋወርበት ወቅት ብዙ ሰው ሎተሪ አይገዛትም። ይልቁንም አብዛኛዎቹ መንገደኞች ትክ ብለው ይመለከቷትና ከንፈራቸውን እንደመምጠጥ እንደማዘን ብለው ከሳንቲም እስከ አንድ ብር ከአምስት ብር እስከ አስር ብር ድረስ ለሽማግሌው አይነ አባቷ አባታ ሰጥቷል። አንዳንድ መንገደኞች ደግሞ ሎተሪ የገዟት ለአባቷ ግን ምጽዋት ሳይሰጡ አልፎ የልጭን ቅላቷ ምርምር ውስጥ ይገባል። ቅድም ለአባባ ሁለት ብር የሰጡት ሰውዬ ከኔ ሎተሪ ቢገዙ ይኖር እኮ ሎተሪ ይኖራቸው ነበር። እሳቸው ግን ዝም ብለው ለአባዬ ብቻ በነፃ ሁለት ብር ሰተውት አባዬ ደግሞ ምርቃት ብቻ ሰጥቷቸው ሄዱ። ከኔ ቢገዙ ይኖረው ግን እኔ ምርቃት ብቻ አልነበርም የምሰጣቸው፣ ሎተሪም ሰጣቸው ነበር። የቅድሟ ሴትዮ ለአባባ አንድ ብር ለኔ ደግሞ ሀምሳ ሳንቲም ሰጠችኝና ሄደች። ሀምሳ ሳንቲም ብትጨምርልኝ እኮ አንድ ሎተሪ በሁለት ብር ይኖራት ነበር። ሎተሪዋ ሲሸጥላት በጣም ደስ ይላታል። ምክንያቱም ማታ ወደ ቤት ሲመለሱ አባትየው ጎሽ የእኔ ልጅ ዛሬ ሎተሪ ሸጠሽ የራታችንን ወጪ የቻልሽው አንቺ ነሽ። ተባረኪ ብሮኮኚ ልጄ ክፉ አይንካብኝ ብለው የሚመርቋትና የሚያንቆለጳጵሷትን ትናፍቃለችና አንድ አንዳንድ ሰዎች ከአባቷ ጋር ቤታቸው አስገብተዋቸው የሚበላና የሚጠጣ ነገር አቅርበውላቸው ባቁፋዳቸውም ለማታቸው የሚበላ ነገር ቆጣጥረውላቸው ካሮጌ ልብሶቻቸው ጥቂት ለግሰዋቸው ሲሸኟቸው ሎተሪዋን ግን ፍጹም ልብ ብለው አያስተውሉላትም። ሚሚዬ እስኪ ገድሽ ይታይ አንድ ሎተሪ ልግዛሽ የሚላት አታገኝም። ከብዙ ዙረት ከብዙ ልመናና ከጥቂት ሎተሪ ሽያጭ በኋላ ማምሻውን ወደ ቤታቸው ተመልሰዋል። ሰርክ እንደሚያደርጉት አባትና ልጅ በኪሳቸውና በሳንቲም ማጠራቀሚያ ኮረጇቸው ውስጥ ያጠራቀሙትን ገቢዎች ቁጥር ያካሂዳሉ። የሎተሪ ሽያጭ ገቢ ከእርሷ የልመና ደግሞ ከአባት እያየው ገቢ መሆን ይጠበቅበታል። ከገቢው ላይ የትራንስፖርት አልፎ አልፎ የሚያወጡት የሻይና ቡና የልዩ ልዩ ስራ ማስኬጃ ወጪዎች ይቀናነሱና ለምሳሌ ሎተሪ አልቆ አዲስ ከተገዛ ወዘተ ከዚያ በኋላ የዕለቱ የተጣራ ሂሳብ በግልጽ ይታወቃል። ብዙውን ጊዜ የገቢ ቆጠራ በሚካሄድበት ወቅት እሳቸው ከልመና በሰበሰቡት ገንዘብ ይበልጧታል። ምናልባት አምስት ሎተሪ መሸጥ ሳትችል እሳቸው ግን እስከ መቶ ብር የሚጠጋ አንዳንዴም ከዛ በላይ የሆነ ገንዘብ ቆጥሮ ገቢ ያደርጋሉ። እዚህ ንድት ይላታል። እንደ ፍላጎቷማ ቢሆን በብዛት ሎተሪ ሸጣ፣ እሳቸው ደግሞ አነስተኛ ገንዘብ ለምነው የማታ ማታ ገቢያቸው ሲቆጠር በብዙ ብር በልጣቸው ሽልማቷን መውሰድ ትፈልጋለች። ጎሽ እኔ ልጅ፣ ዛሬ ሎተሪ ሸጠሽ የራታችንን ወጪ የቻልሽው አንቺ ነሽ። ተባረኪ፣ ብሩኮኚ፣ ክፉ አይንካብሽ ልጄ መባለን ራታቸውን በልተው እንደጨረሱ ጥያቄ አነሳች። አፓፓ። አቤት ልጄ፣ ምን ነው? ምን ፈለግሽ? ሎተሪ መሸጥ ብዙ ገንዘብ አያስገኝም። እርግጥ ነው ልጄ። ሳዲያ ምን አስበሽ ነው? አፓፓ፣ ለምን አንተም ለብቻ ሆነህ እኔም ለብቻ የሆኛ አንለምንም ከዛ ማታ ሲሆን ሁለታችንም ብዙ ገንዘብ ይኖረናል። አባባ ያኔ ከኔና ካንተ ማን ብዙ ገንዘብ እንደሰበሰብን እንወዳደራለን። ወዳደራለ ምን ገዶይ ልጄ፣ ጥሩ ምርጫ ይዘሽ ቀርበሻል። እኔ እንደሆነ አሁን መሪም አያስፈልገኝም፣ ከተማውን ጠንቅቄ አውቀዋለሁ። እግዚአብሔር ያሳድግሽ ልጄ፣ በሚገባ አገልግለሽኛል። መልካም ምርጫን የነገርሽ ልጄ እም በይ ጠዋት ተነሽና፣ የመረጥሽው ቦታ ቆጭ ብለሽ ትለምኛለሽ። ህዝቡ በልጆችና በእድሜ ባለጸጋዎች ላይ አይጨክንም። ልጄ ጥሩ አመላክቶሻል አምላክ ጎሽ ተባረኬ፣ ብሩኮኝ ክፋይን ካቤ ልጄ ታዲያ ከለምንኩኝ እኮ ብዙ ገንዘብ አገኛለሁ። ከዚያም አንተና እኔ ባገኘነው ገንዘብ እንወዳደራለን። ያኔ ማን ብዙ ብር ሰብስቦ እንደሚያሸንፍ እንተያያታለን። አባትየው ምርጫሽ ትክክል ነው፣ ቀጥይበት፣ ቀጥይበት ልጄ ብለው ተስማሙ። በቃ አለቀ፣ አከተመ። ጽድቋ ጸደቀላት፣ ፀሐዋ ጨለመ።